የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሰኞ ነሐሴ 6 2011 ዓም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ስቱዲዮ ጀምረናል። የገዢው የኢትዮጵያ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ባጠናቀቀው ስብሰባ ምን አይነት ውሳኔ ያሳለፈ? ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው ትክክል አይደለም የሚል ነው ያየው። የስራ አስፈጻሚ ኮሚቴው አባልና የጽህፈት ቤቱ የስራ ኃላፊ አቶ ፍቃዱ ተሰማ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። ወደ አማራ ክልል ተጉዘን የፖሊስ ኮሚሽነር አበረ አዳሙን ስለ ክልሉ የጸጥታ ሁኔታ ጠይቀናቸዋል። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም እህም የተሰኘ የወግ መጽሐፍ በአፋን ኦሮሞ የጻፈ ወጣት እንግዳማለን። የጋቢና ሙዚቃ ምርጫም ይዘንላችኋል። ሰላም እንዴት ናቸው? ድምፃዊት እና ተዋናይት ዘቢባ ገርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝ እና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አብራችሁን ከዘለቃችሁ ሌሎች ለምሽቱ ያሰናዳናቸው ያሰናዳናቸው ብዙ ቁም ነገሮች ይኖሩናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። የፌዴራል ከፍተኛ ፍርድ ቤት የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ምክትል ኃላፊ የነበሩት ሀድጉ ገብረ ጊዮርጊስ በአምሳ ሺህ ብር ዋስትና እንዲፈቱ መፍቀዱ ተሰምተዋል። በሌላ የፍርድ ቤት ዘገባ በደቡብ ክልል የተለያዩ ቦታዎች ግጭቶችን አስተባብረዋል በሚል በተያዙ እጄቶ የተባለው ኢመደበኛ ቡድን አባላት ናቸው በተባሉ አስራ አራት ግለሰቦች ላይ ፖሊስ የጠየቀው የአስራ አራት ቀን የጊዜ ቀጠሮ እንደተፈቀደለት ዘጋቢያችን ዮናታን ዘብዴዎስ ከሐዋሳ ነግሮናል። አንድ የተጨማሪ የፍርድ ቤት ዜና አለ። ሰኔ 15 2011 የአማራ ክልል ከፍተኛ ባለስልጣናት ህይወትን ከቀጠፈው ጥቀት ጋር በተያያዘ የተያዙ አርባ ሰባት ተጠርጣሪዎች በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የሆኑት አቶ የማነት አደሰና የልዩ ኃይል የሎጂስቲክ ኃላፊ የሆኑት ኮሎኔል አለባቸውን ጨምሮ የቀረቡት ተጠርጣሪዎችን የቅድመ ምርመራ የምስክ የምስክሮች ቃል ለመስማት ችሎቱ ለሐሙስ ነሐሴ 9 2011 ተቀጥሯል። አስቴር ምስጋናው ናት ዜናውን ያደረሰችን። ሁለት የፈረንሳይ ግብረሰናይ ድርጅቶች 81 ፍልሰተኞችን ትናንት እሁድ ሊቢያ ጠረፍ ላይ ከሜዲትራኒያን ባህር ማውጣታቸው ተገለጸ። ካለፈው አርብ ወዲህ ከባህሩ ተደርሶላቸው የተረፉት ፍልሰተኞች ቁጥር 211 ደርሷል። ድንበር የለሽ ሐኪሞች እና ኤስኦኤስ ሜዲተራኒያን ናቸው በኖርዌይ ባንዲራ በምትጓዘው ኤሽን ቫይኪንግ በተባለች መርከብ ደርሰው ፍልሰተኞቹን ያወጧቸው። ባለፉት ሦስት ቀናት ተደርሶላቸው ከባሕሩ ሊወጡ የቻሉት አብዛኞቹ ሱዳናውያን ወንዶች መሆናቸው ተገልጿል። በአካባቢው የሚንቀሳቀሰው እኛ ብቻንን የሊቢያ የጠረፍ ጥበቃ ለተቸገሩት የፍልሰተኞች ባሕር ላይ ጭንቅ ላይ ለሚወድቁት ምላሽ እየሰጡ አይደሉም ሲሉ ኤስኦኤስ ሜዲተራኒያን እንቅስቃሴውን አስተባባሪ ገልጸዋል። ዩናይትድ ስቴትስ እና ታሊባን ለአስራ ስምንት ዓመታት የዘለቀውን ጦርነት ለማቆምና በአፍጋን ኃይሎች መካከል የሰላም ድርድር ለማንቀሳቀስ የታለመውን ስምንተኛ ዙር ድርድር አጠናቀዋል። ቃታር ውስጥ ለዘጠኝ ቀናት ሲካሄድ የቆየው ንግግር ዛሬ ሰኞ ማታ መጠናቀቁን የታሊባን ቃል አቀባይ አስታውቋል። የሁለቱ ወገኖች ድርድር በመላው ዓለም የእስልምና እምነት ተከታዮች የሦስት ቀናቱ ዓመታዊ የኢድ አላዳ በዓል በጀመሩበት ዕለትም ቀጥሎ መዋለው ተገልጿል። ንግግሩ አድካሚ ነገር ግን የተሳካ እንደነበረ የገለጹት የታሊባኑ ቃል አቀባይ ሁለቱም ወገኖች ቀጣይ እርምጃ ምን እንደሚሆን ከየመሪዎቻቸው ጋር ሊመካከሩ ተስማምተዋል ብለዋል። የታሊባኑ ቃል አቀባይ ሌላ ዝርዝር ውስጥ አልገቡም። በዩናይትድ ስቴትስ ሌላ ዜና እንሰነባበታለን። የመንግስት የጤና ጥበቃ እርዳታ ወይም ሜዲኬድ፣ የምግብና የመኖሪያ ድጎማ ወይም ሌላ ማንኛውንም አይነት የመንግስት እርዳታ ተቀብለው የተጠቀሙ የውጭ አገር ሰዎችን ቋሚ የመኖሪያ ፈቃድ ግሪን ካርድ ሊያስከለክል የሚችለው የትራምፕ አስተዳደር ደንብ ስራ ላይ ሊውል ነው። አሁንም ቢሆን በሚሰራበት ፌዴራላዊ ሕግ ቀዋሚ የመኖሪያ ፍቃድ እንዲሰጣቸው የሚያመለክቱ ሰዎች ለኑሯቸው መንግስት እርዳታ ላይ መተማመን ወይንም የመንግስት ሸክም መሆንን ይከለክላል። ይሁን እንጂ አዲሱ ደንብ አመልካቾች ግሪን ካርድ ሊያስከለክሉ የሚችሉ መርሃ ግብሮችን ሰፋ አድርጎ አካቷል። በዛሬው ዕለት ይፋ የተደረገው ደንብ እንደ ኤሮፒያን አቆጣጠር በጥቅምት ወር ስራ ላይ ይውላል ተብሏል። አድማጮች፣ ለአሁኑ ያሉን ዜናዎች እኒህ ናቸው። ወደ ዝርዝር ዘገባዎች እናቀናለን። ጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም ከአድማስ አብረን እንሻገር እንላችኋል። ጋቢና በመግቢያችን ላይ ወደ አስተዋወቅ ናችሁ። ቀዳሚ ዘገባችን ነው የምናልፈው። በማህበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ባለፈው ሳምንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለአገር አንድነት ተግዳሮት መሆኑን አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አሰናድቷል። የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የስራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስታርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህወሓት የመግለጫዎች ፍጥጫ ስለ ገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የሥራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል። ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና ማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ ኦፊሴላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ ከባህሉ ያፈነገጠ እንደሆነ ስሜት ተተጨብጨ ነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው። አንደኛው አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝ እና ይሄኛው ነው ጥፋተኛ ይሄኛው እንዲማድረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ ከዚህ ድርጊት መቆጠብ አለባቸው ነው ከኢህአዴግ ባህል ውጭ ልዩ ነው ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋ እና መተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው። አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሷል ብለዋል። በደቡብ ክልል እየተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን የአስጠናውን ጥናት በአዎንታ መመልከቱን ገልጸዋል። ተጠናቀቀው የስራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአማራ ክልል የጸጥታ መደፍረስ እንዳለ ተደርጎ የሚሰራጨው ወሬ ከእውነት የራቀ ነው ሲሉ የክልሉ ፖሊስ ኮሚሽነር አበረ አዳሙ ገልጸዋል። እንደውም በክልሉ ከምንጊዜውም በላይ ጸጥታ ነግሰዋል ብለዋል። ዘጋቢያችን አስቴር ምስጋናው ከባህር ዳር አነጋግራችኋለች፣ ተከታዩን ዘገባ ልካልናለች። በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ሰላም ዜጎች ወጥተው በሰላም ይገባሉ ይወጣሉ ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያደርጉ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩ ማለት አይደለም። ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በወኒ ከአካባቢ አስተዳደሮች ጋር፣ ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛው ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ሁኔታ ነው ያለ። በዚህ ጥርጥር ሊገባው አንፈልግም። ህዝባችን የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደ እንደዋሉ ኮሚሽነሩ ተናግረዋል። በረሃ ውስጥ ጫካ ውስጥ ሄደው ነው የያዝ ናቸው። እንከታተላቸው ነበረ። ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ተደራጅተን እንዋጋለን። አሁን ያለውን የአማራን ጥቅም ስላልተጠበቀ ተደራጅተን በመሳሪያ ክልላችን ጥቅም እናስከብራለን የሚል ዝም ብሎ የልጆች አይነት ዓላማ ያላቸው በጣም በወጣትነት ውስጥ ያሉ ልጆች ናቸው። ለመያዝም ብዙ አላስቸገሩም። በተቻለ መጠን ይዞ ማስተማር ስለሆነ የኛ ዋናው ዓላማችን በልመና መያዝ ናቸው። ሌላ የከፋ እርምጃ መውሰድም አልተፈለገም። ዓላማቸው ግን ባጭሩ ይሄ ዝም ብሎ ረብሻ መፍጠር ምክንያት ነው። የትም የማያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ በፋኖስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት። የጸጥታ መዋቅር በነገራችን ላይ መደራጀትም መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጭ የወጣ የጸጥታ መዋቅር የትም ሀገር ላይ አይፈቀድም። በቡድን ተደራጅቶ መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህቅ ከሰኔ 1 በፊት እንዲህ አይነት እንቅስቃሴዎች ነበሩ እናቃቸዋለን ልጆች ተው ብለናቸዋል እንዲሁም ከዛ ውስጥ እያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደም ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም እያደረገ ያስታረቅናቸው ሰዎች አሉ ከዛ በኋላ እዛ መኖር ስለማንችል ሌላ ቦታ ይሰጠን እያሉ ሌላ ቦታ ሂዳችሁ መኖር ትችላላችሁ ብሎ መንግስት መሬት ሁሉ እስከ መስጠት ሂዷል ከዛ ያለፈ ግን እንደው ፋኑንን ለነኛ የሚል አደረጃጀት እየተከተሉ ብድግ እያሉ እየሄዱ የተወሰኑ ባለ ባለሀብቶችንም ብር አንጡ የሚል አይነት ስሜቶች ነበሩ። ያናውቀናል ደርሰንበት ነበረ። ያ በፍጹም እንደማይፈቀድ ነግረናቸው ለብዙዎቹ ነግረ ናቸው ብዙዎቹ ያናሁን እርግፍ አድርገው ትተው የራሳቸውን ኑሮ በሰላም እየኖሩ ነው ያሉ። ኮሚሽነሩ በመጨረሻም የአማራን ሕዝብ ጥያቄ አስመልሳለሁ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቅርበዋል። በዚህ አጋጣሚ በሽፍትነትም ላሉ አሁንም በዛ መንገድ እንቀጥላለን የሚል ሀሳብ ያላቸው ካሉ በዚህ አጋጣሚ ጥሪ ያቀርባል በአማራ አስተዳደር ከዚህ በኋላ ሽፍትነት አ። አማራን መግደል አይፈቀድ። ለዚህ ህዝብ እቆረቆራለሁ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን። አብረን የዚህን ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች አሉ። በፍትህ እጦት በጣም ሲሰቃይ እየኖረ ህዝብ ነው። ይሄ ህዝብ ብዙ የሚያነሳቸው ጥያቄዎች አሉ። ኢብን አዴፓም እንደ አዴፓ እንደ ገዢ ፓርቲ የወሰዳቸው አቋሞች አሉ። እነዛ አቋሞች፣ እነዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳያርስ አማራ በሰላም እንዳይኖር እየተኮስ እየገደል እየዘረፍን አይደለም፣ በፍጹም ይሄ ክልክል ነው። አዲሱን ሰራዊታችንንም በዚህ መንገድ ነው የምንቃኝ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባሕርዳር እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰከለ አሜሪካ ራ ገቢና ዶክተር አሮሊያና ዳንኤል በግል ድርጅት የጥራት ተቆጣጣሪ ሆኖ ይሠራል። ከሦስት ወር በፊት እህም የተሰኘ የወግ መጽሐፍ ጽፎ ከ12ሺህ በላይ እትም ተሽጦለታል። ከኢትዮጵያ ውጪ በተለያዩ አገራትም መጽሐፉን ማዳረሱን ይናገራል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ላይ ፊርማቸውን አኑረዋል። ስለ መጽሐፉ ወጣቱ ከናኮር መልካ ጋር አጭር ቆይታ አድርገዋል። እንደሚከተሉ ይቀርባል። በቅድሚያ ለአጭር ቃለ መጠይቁ ፍቃደኛ ስለሆንክ በጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ። እኔም ወደ ጋቢናችሁ ሊፍት ስለሰጣችሁኝ በጣም አመሰግናለሁ። ኦሮሊያና ኦሮሊያና ማለት ምን ማለት ነው? ምስ ምንድን ነው ኦሮሊያና ማለት ወደ ላይ እናስብ እንደማለት ነው። የአፋን ኦሮሞ ቃል ነው። መጽሐፉ በአፋን ኦሮሞ የስነ ጽሑፍ ታሪክ ውስጥ የመጀመሪያው የወግ መጽሐፍ ነው። ከዚህ በፊት በአፋን ኦሮሞ የተጻፈ የወግ መጽሐፍ የለም። እህም ማለት እንግዲህ በየትኛውም በአማርኛም ይሁን በአፋን ኦሮሞ የሆንን ነገር ስታደንቅ ስትገረም፣ በደስታም ይሁን በሐዘን ማለት አይቀርም እሱን ነው እንግዲህ እኔ ቃል አርጌ የጻፍኩት ማለት ነው። መጽሐፉ አንድ መቶ ስልሳ አምስት ገጽ እንዲሁም ደግሞ አስራ ሶስት ርዕሰ ጉዳይ የሚያነሳ ሲሆን፣ እህም ውስጥ የሚዳሰሱ ገጸ ባህሪዎች ወይም እዛ ውስጥ ያያቸው ሰዎች እነማን ናቸው? ምን ያህል ህብረተሰቡን ወክለው አንተ የፈለግከውን አላማ ወይም ደግሞ እንደ ጸሐፊ ልታሳካው የተነሳውን ትልም አሳክቶልሃል ማለት ይቻላል? አዎ ከመጽሐፉ ውስጥ እህም የሚለው ርዕስ በአብዛኛው አንባቢ የተወደደውም ርዕስ ነው። ለአስራ አራት አመት ማዕከላዊ ታስሮ የወጣ ሰው ነው። እሱ ጦኔ ነው የሚባለው እና ኖርማሊ ጦኔ የሚባል እኔ የተወለድኩበት ከተማ ውስጥ የነበረ አንድ ሰው ነበር እና እሱን ልገጸ ባሪው ለሱ ሰትቼው ነው ያነሳሁት። ግን የሚነሳው ነገር ምንድን ነው እኛ በተለምዶ እብድ ናቸው ብለን ወይ ደግሞ አእምሮ በህመምተኞች ናቸው ብለን የምንሰይማቸው ሰዎች ከኛ በላይ ነገሮችን እንደሚያዩ ቀርበን ስላልተረዳንና ምንድን ነው እንደዚህ እንዲያስቡ ራሱ ያደረጋቸው ብለን ቀርበን ስላላነጋገርናቸውም ሊሆን ይችላል። እንግዲህ እንደዚህ አይነት ስያሜ እንድንሰጣቸው አስገደደን። ስለ እሱ ነው ሰው ነው እንግዲህ የሚያነሳው በአጭሩ የማህበረሰቡ ፖለቲካዊ ባህላዊና አኗኗር ዘይቤን ነው አንድ ላይ ለመግለጽ የሞከርኩት። የኦሮሞን ብቻ ሳይሆን ሀገሪቷ ውስጥ ያለውን ስፔሻሊ በፖለቲካ በኩል የነበሩትን ችግሮችን፣ ጸጾችን ለማንሳት ሞከር ያለው በሚያዝናና መልኩ እና በፈገግ በሚያሰኝ መንገድ ማለት ነው። ህብረተሰቡ ቀላል ነው ብሎ የሚያልፋቸው ግን ወደ ውስጥ እስገዘል ቀን ስናየው ቁም ነገር ያላቸው ግን ከላይ በፈገግ በሚያሰኝ መንገድ ለመጽሐፍ ሞከር ያለው በአሁኑ ጊዜ ከአስራ ሁለት ሺህ የመጽሀፍት ቅጂ በላይ ገበያ ላይ ወጥቶ እንደተሸጠ ሰምቻለሁ። እና ስንት ዙር ነው ይህ ሁሉ የታተመው? በተለይ ደግሞ ወደ ውጭ ሀገርም መጽሀፍቶችን ልከ እንዲሸጡ ያደርግበት ሁኔታ አለ። ስለሱም አጭር ነገር እንድትነግረን በትክክል ከ ከአስራ ሁለት ሺህ ድረስ ኮፒ ድረስ መድረሱን በአራት ዙር ነው ጥሩ ተሽጧል መሸጡ ብቻም ሳይሆን ዋናው ምንድን ነው ህብረተሰቡ ጋር ደርሶ ህብረተሰቡ አንብቦታል። የሚሰጠው ሀሳብ በጣም በኢሜል ብዙ በስልክም መንገድ ላይም ሰው ሲያገኘኝ ብዙ ገንቢ የሆኑና ማስተካከያ የሆኑ ሀሳቦችን ሌላው ወደ ውጭ ሀገር በሰው በሰው ነው የምንልቀው። አረብ ሀገራት፣ ዱባይ፣ አቡዳቢ፣ ሳውዲ፣ አሜሪካ ብዙ ቦታ ተሽጧል። ደ ሲያትል፣ ዲሲ፣ ሚኔሶታም እንደዚያ ብዙ ስቴቶች ደርሰዋል። ምንድን ነው ለሰው እየላኩ ሰው ጋር እንዲደርስ አድርጊያለው። ኦሮሊያና ዶክተር ትባላለ የእንስሳት ሐኪም የሰው የእንስሳት ሕክምና በ2006 ዓ ም ከጂማ ዩኒቨርስቲ ተመርቄ ወጥቼ አሁን በጥራት ቁጥጥር ኃላፊ ሆኜ የሆነ የግል ድርጅት ውስጥ ጥሩ ያለንበት ወጣቶች ድምጽ በሆነው በጋቢና ቪዮ ተሳፍረን አንተም ቅድም ሊፍት በተጠየቀው መሰረት እየተጓዝን ነው፣ እና ከመውረዳችን በፊት አንድ ጥያቄ ላንሳለህ። ወጣትነት እንዴት እየሄደ? እኔ እግዚአብሔር ይመስገን ጥሩ ነው፣ ለእኔ ብዬ ነው የማስበው። ብዙ ሰሪቻለሁ ብዬ የምኮራራበት ምንም አልሰራውም ብዬ ደግሞ የምጸጸትበት ታይም ላይ አይደለሁም፣ ግን እግዚአብሔር በፈቀደው መንገድ የሆነ መስራት አለብኝ ብዬ የማስበውን በጥቂቱን በሆን ሰሪቻለሁ፣ ወደፊት ደግሞ ከዚህ በላይ ይሰራል። ወጣትነት እድሜ ሳሎታ ጥሩ ጅማሬ ነው ብዬ ነው የሚያስበው። ለራሴ ግን በጣም አመርቂ ውጤት አስመዝግቤ ያለው ብዬ ራሴን እንትን አለለም። ለወጣቶች ያለኝ መልእክት ምንድን ነው? በወጣትነት እድሜ ላይ አንድና አንዱ ነገር ምንድን ነው? ራስን መግዛት ነው። ራሳችንን ብንገዛ ነገ ላለን ሕይወት ጥሩ መሰረት እንጥላለን ብዬ ነው የማስበው። ስለዚህ ራሳችን እንግዛ። የአፋን ኦሮሞ ወግ ጸሐፊና ዶክተር ኦሮሊያና ዳንኤል ለሰጠኝ አጭር ቃለ ምልልስ በጋቢና ቪሬስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም ኩር መልካን እናመሰግናለን። አሁን የጋቢና የቴክኖሎጂ አፍታን የምንሰማበት ሰዓት ነው። ሀብታሙ ስዩ የአማርኛ መጽሐፎችን መጽሔቶችንና ጋዜጦችን የኤሌክትሮኒክስ ቅጂ ስለሚሸጥ አገልግሎት ይነግረናል። ሎሚ መጽሐፍት የተሰኘውና የአሜሪካውን አማዞን ቦክስን አሰራር እንደመነሻ መነሻ እንደተጠቀመ የሚነገርለት አውታር የእስካሁን ጉዞ እንደሚከተለው ይቀርባል። የቴክኖሎጂ ሽግግር የዕለት ተዕለት ክንውናችንን መልክ እየለወጠ ይገኛል። ይሄ ለውጥ መጻሕፍትን የምናነብበትን የምናትምበትን መንገድ ሳይቀር ከመቀየር አልተመለሰም። ከዓመታት በፊት ብራናና ቀለም ተቆራኝተው ይፈጥሯቸው ይዳሰሱ፣ ይገለጡ የነበሩ መጻሕፍት ዛሬ በስልካችን በኤሌክትሮኒክ ማንበቢያ ሰሌዳዎቻችን ላይ የሚዘረጉ ሆነዋል። ኢትዮጵያ ውስጥ ይህንን አገልግሎት ለጀምረው ሎሚ መጽሐፍት ለተሰኘው አውታር የመጀመሪያ ፈተናው የነበረው ይህን አዲስ መልክ ለአንባቢያን ማስተዋወቅ ነው። እውነት ነው። ያ በጣም ትክክል። አብዛኛው ሰው እንደዛን የለመደው፣ ሌላም ሀገር ይሄ ፈተና ሆኖ ነበር። በአማዞን ላይም እንደዚህ አይነት ችግር ነበረ። ግን ሰው ከለመደው በኋላ አብዛኛው ሰው ወደዚህ የመግባት እንትን አለው እና ያ ትልቅ ፈተና ነው። እውነት ነው። እና አሁን ባለው ሁኔታ እንግዲህ ዋጋው በጣም ርካሽ ነው። በዚህ ላይ ማንበብ ሁሉም ቦታ ደግሞ አክሰሰብል የትም የማገር ትባክ ነው። በቴክኖሎጂ ምክንያት ሰው አልቲሜት መምረቱ አይቀርም የሚል ነገር ነው። ክቡር አለማየሁ ሎሚ መጽሐፍት የተሰኘው የአማርኛ መጽሐፍትን ኤሌክትሮኒክ ቅጂ የሚገዛና የሚሸጥ ድርጅት ኃላፊ ናቸው። ስልኮችና ኤሌክትሮኒክ ሰሌዳዎች ላይ በሚጫነው በሚመተግበሪያ አማካኝነት አንባቢያን የታዋቂ ኢትዮጵያዊ ጸሐፍትን ስራዎች ለማንበብ እንደተቻላቸው ይናገራሉ። ጥሩ ጥሩ ደራሲያን ገብተውልን ነበር። መጀመሪያ ብዙ ደራሲያን ገብተዋል። እንዳለጌታ ከበደ፣ አለማየሁ ገላጋይ፣ በድሎ አግዘራ፣ ዶክተር ዘጌታ የመሳሰሉ መጽሐፍ መጽሐፋቸውን ሰጥተውን ነበር። አሁን ራሱ አዲስ በሚወጣው ላይ ኤርሚያስ አመልጋ መጽሐፍ ጋር ተስማምተናል። እኛ ላይ የህይወት ታሪኩን ለማውጣት አዲስ ሪላውንች የምናደርገው ላይ ይኖራል ማለት ነው። አንድ ዓመት በደፈነው አገልግሎት ላይ ለሽያጭና ንባብ የሚቀርቡት መጻሕፍት ብቻ አይደሉም። የሀገር ውስጥ መጽሔቶችና ጋዜጦችም እንዲሁ ለንባብ ዝግጁ ናቸው። ዋጋቸው ይለያያል። እንግዲህ መጽሐፉን ለመግዛት በአገር ውስጥ ከሆነ እስከዛሬ ድረስ ባለው ዋጋ ሀያ ብር ነው። ሀያና ሀያ አምስት ብር ማክሲመም ሀያ አምስት ብር ነው። ከዛ በታች ናቸው መጽሐፎቹ። አምስት ብርም አለ አስር ብርም አለ። ጋዜጦች ከሆኑ አምስት ብር አስር ብር ነው የሚሸጡት ማለት ነው። እሱ ደግሞ ከሆነ ደግሞ ሁለት ዶላር እና ሶስት ዶላር እነዚህ ናቸው ዋጋቸው። ሎሚ መጽሐፍት የአሜሪካውን አማዞን ቡክስን እንደ በጎ አብነት በመመልከት የተጀመረ መሆኑን የሚናገሩት የድርጅቱ ኃላፊ አቶ ክቡር አለማየሁ ለአንባቢያን የሚስማማ አከፋፈል ማግኘት አስቸግሮ እንደነበረ አውግተውናል። ቀደም ባለው ጊዜ ከሞባይል ካርድ ላይ የሚቆረጥ አከፋፈል ይጠቀም የነበረው ድርጅቱ አሁን አሁን ግን አሞሌን የመሰሉ ኢንተርኔትና የእጅ ስልኮችን መሰረት ያደረጉ አከፋፈሎችን እንዳካተተ ጨምረው ነግረውናል። ሎሚ መጽሕፍት የኢትዮጵያን አዲስ ዓመት አስታኩ ግን ተጨማሪ አገልግሎቶች ሊጀምር መሆኑንም ነግረውናል። ኦዲዮ ቡክ ላውንች እናደርጋለን። ኦዲዮ ቡክ፣ ኦዲዮ ቡክ ማለት በንባብ ወይንም ደግሞ እየተተረከ የሚቀርብ መጽሐፍ ማለት ነው። ማለት ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ሶማሌ ክልል ነው የሚወስደን። በሶማሌ ክልል የአብዲ መሐመድ ኡመር ወይንም አብዲ ኢሌይ አስተዳደር ፈርሶ በአቶ ሙስጠፌ መሐመድና አቶ አደም ፋራህ የሚመራ አስተዳደር ክልሉን ማስተዳደር ከጀመረ አንድ ዓመት ገደማ ሆኖታል። በዘርፈ ብዙ ችግሮች ተተብትቦ የነበረውን አስተዳደር ከማስተካከልና ለሕብረተሰቡ ተገቢውን አገልግሎት መስጠት ከመጀመር አንጻር ምን ያህል ለውጦች ተመዘገቡ በሚለው ዙሪያ አዲስ ጀኮል የፕሬዚዳንቱ ልዩ አማካሪ የሆኑትን ዶክተር ታጂውዲንን አነጋግረው ተከታዩን ዘገባ አጠናቅረዋል። እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉት አጠቃላይ እንደገና መሾም ነበረባቸው። በዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታው ላይ ስላልነበረ አዲስ አመራሮች ተሽመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደረገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ አመራሩ ላይ ብዙ የክህሎት ለውጥ አምቷል ብለን እናስባለን። በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል እብራሂም በአብዲል አስተዳደር ዘመን ከአምስት ዓመታት በላይ ጂኦሎ ጋዴን ተብሎ በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገር እና ያኔ ስለነበረ የሰብዊ መብት አያያዝ እንዲህ ያስታውሳል። በክልላችን በጅምላ እይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢሌይ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበር። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ ዓመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ኮንግ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር። ሰብአዊና ዲሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲንን ጠይቀን ነበር። ታታይ ስልጠናዎች ሰጥቷቸዋል። ለላይ አማራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይሄም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸዋል እናስባለን። ስልጠናዎች እንግዲህ የሰብአዊ መብትን በተመለከተ አንደኛ የተደረገው ነገር ምንድን ነው፣ በጀሎ ጋዴን ውስጥ የነበሩትን በተለያዩ ምክንያቶች ያለ ፍርድ የታሰሩ፣ በግል ጉዳይ የታሰሩ፣ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈተን ጀሎ ጋዴኑ እንደውም ያልተመለከተ ስብጥነት አሁን ለማስተባሪያ እንዲረዳም ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው የተለያዩ ድርጅቶችም እየመጡ የጎበኝ ያሉ ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደዛው ስለ ስልጠና ተሰጥቷቸዋል ከአመራር ጀምሮ በእርግጠኝነት አሁን ኢንዲቪድዋል ኬስ ካሉ መስተገር በሰፊው በሲስተም የተደረጋ ነገር እንዳይለ ማረጋገጥ እንችላለን። ጋዜጠኛው እስማኤል አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲል አስተዳደር ጋር እንዴት አነጻጽራቸዋለህ ልዩነታቸውስ ምን ያለው ብለን ላቀረብነት ጥያቄ ባጭሩ ሲመልስ ለንጽጽር የሚ የሚቀርቡ አይደለም ነበር ያለው። ምንም እንኳ በሶማሌ ክልል ለበርካታ ዓመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይህንን ግን ደፍሮ የሚዘግብ የክልልም ሆነ የፌዴራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ አንዳንዶቹ ነገሮች ስነገር አይዲያ የምናወራው ነገር ላይፈጠር ይችላል። ግን በተቻለ መጠን አሁን ሚዲያውን ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡም ስሜት እንዲያንጸባርቅ እየተደረገ ነው ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድን ነው? አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታ አላቸው? የመንግስት አካላት ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት እና በዚህ በኩል መሻሻል አለ። ተቃዋሚ ፓርቲዎችን በተመለከተስ የኦንልፍ ከፍተኛ አመራሮች በክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጆዲንን ጠይቀናቸው ነበር። የአመራር ውስጥ ቁርጠኝነት አለ። ይሄን ነገር ለማስተካከል ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እቅዶችን በትክክል ማየት እየቻልንበት ሁኔታ አልነበረም። መጠነኛ የእቅዶች ማስተካከል ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰው ማለት ግን ከዚህ የተባረው ምንድን ነው? ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ ስክልል አመራር ባለው ውስጥ የባለፈው አመት የስራ አበዛጠም ድምገባ ተደርጎ ነበር እና በዚሁ ላይም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት ሰው አሰራር ነው ያለው። ይሄ ደ ሁለት አመራሮች ተነስተው ነው ተነስተዋል። ይሄ ምንድን ነው? አንደኛ ይሄ አሁን ሰዓት ጠብቆ የመስራቱን ጉዳይ በተመለከተ ሪፖርታቸውን በአግባቡ የመስጠቱ በተመለከተ ቁርጠኝነታቸውን በማየት የተወሰደ እርምጃ ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል። እቅሉን አውጥተናል። ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። አሁን ሰዓቱ ለጋቢና አድማጮች የሙዚቃ ምርጫን የምናስደምጥበት ሰዓት ነው። ሀታሙ የዛሬ እንግዳችን ማናት? የዛሬ እንግዳችንና ሙዚቃዋን የሚመረጠችልን ደግሞ ዘቢብ ግርማ ናት። በቅርቡ የወጣ ግራግር የተሰኘ ሙዚቃ ላት። ሰላም፣ እንዴት ናቸው? ድምፃዊ እና ተዋናይት ዘቢባ ግርማ ባላለሁኝ ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቅ ያለሁኝና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አድርጋለሁኝ። ለጋቢና ቢኦ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶች ቢኖራችሁ ሀሽታግ ጋቢና ቪኦኤ በመጠቀም ትዊተር ላይ እንዲሁም ደግሞ ቪኦኤ አማሀሪክ የሚለውን የፌስቡክ ገጻችንን በመጠቀም ልታደርሱን ትችላላችሁ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢሊያ ቤሮ። ጉዟቸው የሰመረ ይሁን እያልን በጀመር ነው በዘቢባ አገር ማገራገር ዜማ እንሰናበታችኋለን። ደህና ደሩ I'm biased. RADIO सगले अमेरिका थी